ግማሽ ምዕተ ዓመትን የተሻገረ እድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከል አያሌ የቂነ ጥበብ ሰዎችን ያፈራ አንጋፋ ተቋም ነው። ከቲያትር ጥበብ ያረፉት ታላላቅ የቂነ ጥበብ ሰዎች እነ ጸጋዬ ገብረ መድኅን፣ ወጋየው ንጋቱ፣ አባተ መኩሪያን ጨምሮ አሁንም ድረስ በህይወት ያሉ ዝነኞች ስራዎቻቸውን ያሟሹበት ቤት ስለመሆኑ ይነገራል። በሙዚቃ ዝነኛው የባህል ቡድን ኦርኬስትራ ኢትዮጵያና የስነ ግጥም እንዲሁም የስነ ጥበብ ስራዎች በማዕከሉ ይቀርቡበት ነበር። በአሁኑ ወቅት በፖለቲካዊና ሌሎችም ምክንያቶች የመዘጋት ዕጣ ፋንታ የገጠሙት ማዕከሉ ወደ ቀድሞ ዝናው ለመመለስ የሚያስችሉ የኪነ ጥበብ ስራዎች የሚቀርቡበት የጥበብ ቤት እንዲሆን እንቅስቃሴዎች ተጀምረዋል። አስማማዋየ ነው። ይህንን የምለሳ ጥረት መነሻ አድርጎ የማዕከሉን ትዝታዎች ከዳይሬክተሩና ከባለሙያዎቹ ጋር ተጫዋውቶ ተከታዩን መሰናዱ አዘጋጅቷል። ከግማሽ ክፍለ ዘመን በተሻገረ የባል ማዕከሉ ዕድሜ በዲስኩራቸው በትወናቸው፣ በግጥሞቻቸውና በመጣጥፎቻቸው እንዲሁም በሙዚቃ ሥራዎቻቸው አድናቆትን ከተቸሩ ጉምቱ ባለሙያዎችና ምሁራን መካከል የጥበብ መክሌታቸውን በዚህ ማዕከል ያሟሹትና ያባዙት ብዙዎች ናቸው። በትላንት የወልቱ ውስታና በዛሬዎች ታዋቂ የመድረክ ፈርጦች የኪነ ጥበብ ሰዎች ሁለተው በአይናቸው ፊት ተገልጦ ይታያል። ያንጋፋው የአዲስ አበባ ዩኒቨርሲቲ የባል ማዕከል የወቅቱ የማዕከሉ መሪ ረዳት ፕሮፌሰር ተስፋይሸቱ ለቪዮኤ በሰጡ አስተያየት ይህን ቤት የኪነ ጥበብ አድባር ሲል ይገልጸዋል። አዲስ አበባ ዩኒቨርሲቲን፣ አዲስ አበባ ዩኒቨርሲቲ ካደረጉት ጥቂት ተቋማት ውስጥ ቀድሞ የሚመጣው አዲስ አበባ ዩኒቨርሲቲ ባህል ማዕከል ነው። ለምንድን ነው አዲስ አበባ ዩኒቨርሲቲ ባህል ማዕከል በጣም ልዕቀት የነበራቸው ሀሳቦች የሸራሸሩበት የነበረ ቤት ነው። ባይዘወ ለምሳሌ ኢትዮጵያን ኪነ ጥበብ ስታነሳ እነጋሽ ዮሐንስ አድማሱ እነ ዮናስ አድማሱ እነጋሽ አባተ መኩሪያ እነጋሽ ጸጋዬ ገብረ መድን ነጋሽ መንግስቱ ለማ ነጋሽ ደበበ ሸቱ እነ ወጋየሁ ንጋቱ እኔ ማንን ጠቅሼ ማንንም ስላደረግልህ ይችላል እና በኢትዮጵያ ኪነጥበብ ታሪክ ውስጥ ትልቅ ጉልህ የሆነ ቦታ የነበረው ነው። ምናልባት የኢትዮጵያን የቲያትርን እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅርጻ ቅርጽ የስዕል እንቅስቃሴ ላንሳ ካልክ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ሳታነሳ ማለት አይችልም። በኢትዮጵያ ኪነጥበብ ውስጥ ማለት ነው። በቅርቡ ሙዚቃና ጠመንጃ የሚለውን በኢትዮጵያ የሙዚቃ ታሪክ ላይ ያተኮረ መጽሐፉን ለአንባቢያን ያደረሰው ይነገር ጌታቸው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምስረታ በአስራ ዘጠኝ አርባዎቹ መጀመሪያ ላይ እንደተከናወነ ያወሳል። ይሁን እንጂ ሀገራዊ የኪነጥበብ ታሪክ በውጉ ባለመሰነዱ አመሰራረቱን አስመልክቶ ቢያንስ ሁለት ጉልህ አጋጣሚዎች በአስረጅነት ይነሳሉ ይላል ጸሐፊ ነገር። መጀመሪያው በአዲስ አበባ ዩኒቨርሲቲ መጀመሪያ ምስረታውን ሲያደርግ በአስራ ዘጠኝ አርባዎቹ መባቻ ላይ ዩኒቨርሲቲ ኮሌጅ በሚባልበት ወቅት አራት ኪሎ ግቢ ውስጥ የአእምሮ ማስፋፊያና ማጎልመሻ ማዕከል የሚባል የተማሪዎች ክበብ ተመስርቶ ነበረ። በዋነኝነት በተማሪዎች ይመራ የነበረ ክበብ። ይሄ ክበብ እንግዲህ ክርክር የነበረበት የተለያዩ ስነጥበባዊ እንቅስቃሴዎች ይደረጉበት የነበረና በኋላ ላይ እየሰፋ እየሰፋ ሂዶ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወልዷል ተብሎ በአንዳንድ ምሁራን ወይም ደግሞ ባህል ማዕከሉን ለመመርመር በሞከሩ ሰዎች የመጀመሪያው አጋጣሚ ነው። ባህል ማዕከሉን በማዋለድ ይዘት ውስጥ ቅድሚያውን የሚይዘው እሱ ነው ብሎ የሚሟገቱ ሰዎች አሉ። በይፋ ግን የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ይህንን መነሻ ያደርግ እንጂ ጎልቶ መጠቀስ የጀመረው በተለይ በተለይ ከፍተኛ የትምህርት ተቋማት በሀገራት የባህል እንቅስቃሴ ውስጥ የራሳቸው ሚና አላቸው የሚለው አስተሳሰብ በምዕራቡም ዓለም እየተስፋፋ ከሄደ በኋላ ያው የአዲስ አበባ ዩኒቨርሲቲ ደግሞ አስራ ዘጠኝ ሀምሳዎቹ ላይ በርካታ የውጭ መምህራን ነበሩት። ስለዚህ እነዚህ የውጭ መምህራን ዩኒቨርሲቲውን ከ ሀገሪቱ ትውፊትና ከትውፊታዊ ኪነጥበብ እንቅስቃሴው ጋር መተሳሰር አለበት ብለው ያምኑ ነበር። በዚህ ሂደት ውስጥ እንግዲህ ስቴፈን ካፕላን፣ ሀሊም ኤልዳብ የሚባሉ የምዕራባውያን ኦፍኮርስ ሀሊም በትውልድ የግብፅ ዜጋ ነው ግን ዜግነቱ አሜሪካዊ ነው። እነዚህ ሰዎች አዲስ አበባ ዩኒቨርሲቲ የራሱ የባህል ተቋም ኑሮት የኢትዮጵያን ኪነጥበብና ትውፊት በመመርመር ደረጃ ሰንዶ ማቆየት አለበት የሚል አመለካከት ነበራቸው። ከዚህ ጋር ተያይዞ እንግዲህ በጉልህ የሚጠቀሰው አስራ ዘጠኝ ሀምሳ ስድስት ላይ የጀመረውና ኦርኬስትራ ኢትዮጵያን ባህል ማዕከል ውስጥ አስገብቶ ባህል ማዕከሉ የኢትዮጵያ የሆኑ የሙዚቃ ጣዕሞችን የኢትዮጵያ ሙዚቃ ትውፊቶችን እየሰነደም በተመሳሳይ ደግሞ እያቀረበም ለመጓዝ የሞከረበት ነው። ስለዚህ በጉልህ የሚታወቀው የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዋና ዋና መገለጫው የሚሆነው አስራ ዘጠኝ ሀምሳ ስድስት ላይ የኦርኬስትራ ኢትዮጵያ ነው። ወይም ደግሞ ኦርኬስትራ የሚለው ቃል እንደሚታወቀው ምዕራባዊ ሙዚቃዊ አስተሳሰብ ነው። የኢትዮጵያ የሚለው ደግሞ ኢትዮጵያዊ ነው። ስለዚህ ኦርኬስትራ ኢትዮጵያ፣ ኢትዮጵያ የሆነ ኦርኬስትሬሽን፣ ኢትዮጵያ የሆነ የሙዚቃ ጣዕምን ይዞ ለመምጣት የሞከረ ነው። ሶ በአልማከሉ እንቅስቃሴ ሲጀመር የመጀመሪያው ደግሞ ይሄ ነው ብሎ የሚሟገቱም ሰዎች አሉ። የአዲስ አበባ ዩኒቨርሲቲ ባህል ማዕከል በሁሉም የኪነ ጥበብ ስራዎች ፍላጎቱ የነበራቸው የዩኒቨርሲቲ ተማሪዎችና መምህራን የጥበብ ስራዎቻቸውን አቅርበው ተሰጥኦቻቸውን እንዲለዩና እንዲያጎለብቱ እድሉን ስለማመቻቸቱ ይነገርለታል። ከማዕከሉ ተነስተው ዛሬ ላይ በኪነ ጥበቡ በተለይም በትወነው ዝናን ካተረፉት በርካታ አርቲስቶች መካከል በልዩ ልዩ ቲያትሮችና ድራማዎች የሚታወቀውና በሸገር ኤፍኤም አንድ መቶ ሁለት ነጥብ አንድ ራዲዮ ታሪክ ቀመስ ትረካዎቹ ሌላ ዝናን የጨምረው አርቲስት ተፈሪያለም አንዱ ነው። ለእርሱ የአዲስ አበባ ዩኒቨርሲቲ የባህል ማዕከል የጥበብ መንገዱን የቀየሰበትና የሙያ ትልሙን የወጠነበት ቤቱ ነው። ፍሬሽማን ሆነ ዲፓርትመንትም ምንም ምንም ሳትመርት ባለንበት ሰዓት እኛ በአባ ሊሆን ነው የባህል ማዕከል እና የባህል ማዕከል አባል ሆነን እዛ ቲያትር እንሰራለንበት። ቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው። በኋላ ወደ ዲፓርትመንት ስንገባ የሚቀጥለው አመት ቴትራርት እንድመርት የሆንኩት መጀመሪያ የባህል ማዕከል አባል በመሆኔ ነው። በዚህ ላይ የሕይወቴን አቅጣጫም ያስተካከለ ወይም የመረጠልኝ ነው ማለት ይችላሉ። ምክንያቱም ከዛ በፊት እኔ እንደ ኳስ ጨዋታ እንደ ሌላው ብልጅ ሆነ እንደምትጫወተው ጨዋታ ስንተረሰው ነው የምትጫወተው ነው እንጂ የምትማረው አይመስለኝም ነበራ ቲያትር ሙያውን። ስለዚህ ያን ጊዜ በዛ ውስጥ ገባሁ። እዛ አባል በመሆኑ እና እዛ ስራ ስለነበረ ልክ ዲፓርትመንት ምረጡ ሲባል ኦልሬዲ ኢንተረስቲንጉበት የሚተናና ኮንቴ አስራስም ተቋቁሞ ነበር። አክቹዋሊ ይዘን ጊዜ በዛው መሰረት ገባው ከትወነው ባለፈ በሙዚቃው ተስፋዬ ለማ በኦርኬስትራ ኢትዮጵያ የሙዚቃ ቡድን የኢትዮጵያን የባህል ሙዚቃዎች ይዞ የገነነበት ነበር። ኦርኬስትራ ኢትዮጵያ በወቅቱ ሰፊ ተቀባይነት የነበረውን በባንድ የታጀበ ዘመናዊ ሙዚቃን የተገዳደረው በዚሁ የባህል ማዕከል ውስጥ ነው ነበር። የሙዚቃና ጠበንጃ ደራሲ ይነገር ጌታቸው የኢትዮጵያን ኢትዮጵያን ትውፊት የተለያዩ ሀገራት በተለያዩ ሀገራችን ክፍሎች ያሉትን ሙዚቃ መሳሪያዎች መሰብሰብ መልሶ ደግሞ የኢትዮጵያን የሀገረሰብ ሙዚቃ መሳሪያዎች ከመሰብሰብ ባለፈ በእነሱም የብሔር ብሔረሰብ ሙዚቃዎችን ለመስራት መሞከር፣ በወቅቱ እንደሚታወቀው ወታደራዊ ሙዚቃ ክፍሎች ናቸው እዚህ የነበሩት፣ ክቡር ዘበኛ፣ ምድር ጦር፣ ፖሊስ ምንላቸው ይብዛም ይነስም የምዕራባዊ ሙዚቃ ጨዋታ ያላቸው ናቸው፣ ወታደራዊ ናቸው። ስለዚህ ለእነዚህ በሌላ መልክ የቆመ ለሲቪሉ ለተማሪው የሙዚቃ የሚያቀርብ ከምዕራቧ ጫወት ለኢትዮጵያ ጫወት የቀረበ ተደርጎ የሚወሰድ ቤት ነው። የአንጋፋው ዩኒቨርሲቲ የባህል ማዕከል በኪነጥበብ ስራዎች የተወጠነ ቢሆንም የኢትዮጵያ ፖለቲካ መጠየም ሲጀምር ግን እየቆየ የተማሪዎች የፖለቲካ ጥያቄዎች ማንጸባረቂያ ወደ መሆን ተቀየረ። የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰርና የማዕከሉ ዳይሬክተር ተስፋ ይሸጡ ያስተዳደሩ ሰዎች በማዕከሉ የሚቀርቡ ስራዎችን ከፖለቲካ ጋር የማያያዝ ሳቢዎች የጀመሩት ከዚህ ጊዜ አንስቶ እንደሆነ ያስረዳል። ይህ ደግሞ ማዕከሉ በየዘመናቱ እየተዘጋ እንዲከፈትና ፈተናዎችም እንዲበረቱበት ምክንያት ሆንም። ነጋሻ አባተ በነበሩበት ጊዜ የዩኒቨርሲቲ ፕሬዚዳንት፣ የመጀመሪያው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዮናስ እና ዮሐንስ አድማሱ አንድ ግጥም ያቀርባሉ። ላምሳት ወለደች በሬ ቀንዳ ወጣ፣ ለስልጣን መመካት የማይማለከ የሚል ግጥም ያቀርባሉ እና በቃ ተማሪው ይጮሃል። ከዛ በኋላ ፕሬዚዳንቱ አይ ከዚህ በኋላ አርት ሌጊጀሪ ነው ብለው ዘጉት ሰው ከዛ በኋላ በየዘመኑ አንዴ ይነሳል፣ አንዳንዴ ይዘጋል፣ አንዳንዴ በጣም በቃ እንዳለ የማትቆጥርበት ጊዜ ነበረ። አንጋፋው የኪነ ጥበብ ሰው ተፈሪ ዓለሙም የከፍተኛ ትምህርቱን በዩኒቨርሲቲ ለመከታተል በገባበት በ1971 ዓ ም ተዘግቶ የሰነበተው ማዕከል ዳግም እየተቋቋመ እንደነበረ ያስታውሳል። ተፈሪና ጓደኞቹ እንደገና በተቋቋመው የበዓል ማዕከል ተጠናክረው በዋና ዋና ቲያትር ቤቶች ሳይቀር የመታየት እድል ሊያገኙ የጥበብ ስራዎችን ለዕይታ አብቅተዋል። ብዙ እዛ ያሰራ ናቸው፣ ወደ ቲያትር ቤት መጥተዋል። ለምሳሌ ማን ያዝባል እንግዳ እዛ ከተሰራ በኋላ ነው ወደ ቲያትር ቤት የመጣው እኔ ተረጎምኩት የጫጉላ ሸርሸር የሚል ቲያትር እኔ ወደ እንትን አምጥተነዋል። ና ከዛ በኋላም ቀጥሏል ያ ባህል ካሊኩላ ደራሲ በሰማያዊ ከኛ በኋላ የመጡትና አለማየሁ የሰሯቸው ስራዎች ወደ ቲያትር ቤት መጥተዋል። ከኛ በኋላ ናኮጣም በኋላ ባህል ማዕከል የነበሩት ብዙ ልጆች፣ ብዙ ሰዎች ስራዎች ተመልሰው ወደ ቲያትር ቤት መተውም ቲያትር ቤት ታይተዋል። ነገር ጌታቸው እንደሚለው ደግሞ በባህል ማዕከሉ የሚቀርቡ ስራዎች በየዘመኑ የነበሩ መንግስታትም ፍላጎቶች እንዲያንጸባርቁ የሚያስገድዱ ወቅቶችም ተፈጥሮ ነበረ። በአስራዘጠኝ ስልሳ ሰባት በኋላ ከሞላ ጎደል እንግዲህ ወደ ሶሻሊዝም አስተሳሰቡም እየሰፋ ሲሄድ ዩኒቨርሲቲውም በዋነኝነት የአጠባይ ይንጸባረቅበት ስለነበር የበዓል ማከሉ ስራዎች የመደብኝነትን የሚያሳዩ በስራ በመዝሙርም ደረጃ እንዲህ አይነት ነገሮችን ለማንጸባረቅ የሞከረ ቤት አድርገን እንወስደዋለን። እንግዲህ የመጨረሻው ሌላኛው መልኩ ደግሞ ከአስራ ዘጠኝ ሰማኒያዎቹ በኋላ ደግሞ የመጣው ነው። እዚህ ዘመን ላይ እንግዲህ ከሞላ ጎደል አስራ ዘጠኝ ሰባዎች ላይ የመጡ የሀገራችን ታዋቂ ዘፋኞች በህብራ ዝማሬ መልክ ለማቅረብ የተሞከረበት በዚህ ሂደት እንግዲህ ነዋይ የምናውቃቸው ስለ እነ አባይ አባይ የመሰለ ሌሎቹ ባዶ ቤት በክረምት እንደዚህ በነቤትነት የተጻፉ ተወዳጅ የሚባሉ የሙዚቃ ስራዎችን አስቀርጾ በኢትዮጵያ ሙዚቃ ውስጥ ለማኖር ሞክሯል። ይህን በመልከ ብዙ ፈተናዎችና ትዝታዎች ውስጥ ያለፈ የአዲስ አበባ ዩኒቨርሲቲ የባህል ማዕከል አሁን እንደገና ባለብዙ ሀሳቦች የኪነ ጥበብ መድረክ በማድረግ ዝናውን ለመመለስ ያስችላሉ የተባሉ እንቅስቃሴዎች ተጀምረዋል። የወቅቱ የማዕከሉ ዳይሬክተር ተስፋ ይሸቱ ውጥኑ በትላንት የደመቁ የማዕከሉን ትዝታዎች ለዛሬው ትውልድ የማስቀጠል ጅማሮ ነው ይላል። አሁን የመጣ አዲስ ማኔጅመንት እኔ ኦፊሻሊ ብታመሰግኑትም ጥሩ ነው። አንዳንድ የሰራ ሰው ሲመሰገን ጥሩ ነው። ዶክተር ሳሙኤል በዩኒቨርሲቲ ቢሮ በገቡ በሶስተኛ ቀን ያስጠሩኝ እናሳቸው ለከዛ በጣም ታዳሚ ነበሩ። እዚህ ባህል ማዕከል ተማሪ በነበሩበት ጊዜ ይሄ ነገር ኦፕን መሆን መቻል አለበት፣ የድሮ እንቅስቃሴ መምጣት መቻል አለበት፣ በርቱ ያስፈልገው ነገር ሁሉ በማቴሪያልም በሀሳብ እናግዛለን ሲሉ እኛ ባለፈው ትልቅ ሪኦፕኒንግ አደረግን። ሶ በዚህ መንገድ እንደገና ሪኦፕኒንግ ስንሰራ የባለፈውን ታሪኩን ለመድገም ሳይሆን በእኛ ዘመን ደግሞ ምን አይነት አሻራ ማሳረፍ አለበት የሚል ሀሳብ ይዘን ስለተነሳል፣ ከዚህ በኋላ ላይ ብዙ ችግር የሚገጥመን አይመስለኝም። ማዕከሉ በቀደመው አሰራሩ ለወጣኔዎች ድር እየሰጠ ትልም ማስያዝና ለታዋቂነታቸው በር የመክፈት ሚና እንደነበረው የሚያስታውሰው ጋዜጠኛና ደራሲ ነገር ጌታቸው አሁን ዘመን የደረሰበትን ተወዳዳሪነት ታሳቢ ባደረገ መልኩ አቅሙን ገንብቶ የአንጋፋነት ሚናውን መወጣት መቀጠል እንዳለበት ይመክራል። የሙዚቃ ስራ በዚህ ዘመን ትንሽ አስቸጋሪ መልኮች ይኖሩታል ማለት በብዙ ውጣ ውረዶች ውስጥ ብዙ አማራጮችን ብዙ ውጣ ውረዶችን ማየት ይጠይቃል። ስለዚህ ባለማከሉ ከነዚህ ተቋማት ወይም ደግሞ ውጭ ካሉ ትልል ከፋይ ተቋማት ጋራ ተወዳድሮ ወይም ደግሞ የተሻሉ ነገሮችን ይዞ ለመምጣት ከፍ ያለ ወጪ፣ ከፍ ያለ ኢንቨስትመንት ሊጠይቅ ይችላል ብዬ አምናለሁ። ከዛ አንጻር ጣት ተማሪዎችን ፍላጎት ያላቸው ተማሪዎችን መድረኩን እንዲያገኙ እድሉን እንዲያገኙ እድሉን ከመፍጠር ባለፈ በኢትዮጵያ ሙዚቃ ታሪክ ውስጥ መደላድሉ የመፍጠር ሚና ሊወጣ ይችላል የሚል ተስፋ ነው ያለኝ። በሌላው በሥነ ጽሑፉ በኩል ግን ዋነኛ መድረክ ሆኖ መቀጠሉ የሚቀር አይመስለኝም። የጥበብ ጥንተ ቤቱ ዳግም ራሱን በአዲስ መልክ ይዞ ለመምጣት የጀመረውን እንቅስቃሴ ያደነቀው አርቲስት ተፈሪ አለሙ የአስተዳደር ሰዎችም የተማሪዎች መሰባሰብን ከተለመደው ፖለቲካዊ ስጋት በማላቀቅ ሊደግፉት ይገባል ይላል። ትምሴት ውስጥ አሁን ብዙ ጊዜ በተለይ የአዴግ መምጣት ጀምሮ ይሄ ስራ በብሔር በመከፋፈል ስሜት ነበር እና ብዙ ሰው የፖለቲካው ሰለባ ሆነ። እና በዚህ ላይ ደግሞ መሰብሰቡ ትምህርት ቤት ኪነጥበቡ ሰው ሲሰበስባል በሚል ፍራቻ ተማሪዎቹ እንዳይሰበስቡ፣ በዚህ ተ ተሰብስቦ ሌላ አረብሻ እንዳይፈጠር በሚል ጋብ ብሎ ነበር። ግን ይህን ይህን የሚመስለኝ ቢቀጥል ኪነጥበብ ማያገናኝ ነገር የለም። አሁን ብዙዎች ቻችን እዛ ውስጥ የነበርነው ከተለያየ ቦታ የመጣን ከተለያየ ክፍለ ሀገር የመጣን ሰዎች ነበሩ። ግን አንድ ላይ ሆነ ነበር ነበረው ስናሳይ የነበረው ያቀራርባል የሚያቀራርብ ነው እንጂ ምንትን የሚል ነገር አይደለም። አሁን ለምሳሌ ያህል አሁን የኛው የአዲሱ የቅርብ ጊዜው ሪስክ የመፍራት ነገር ነው። ኋላ ፊዎቹ ቆይ አሁን አይሰ ሰቡ አይታዩ ናን ስለሚሉ ተፅዕኖ ስለሚያሳድሩ እንጂ እኮ ውሃ ማካሉ እንደ ዲፓርትመንት አለ። እሱን ያለንቀሳቀሱት ግን፣ አሁን ሲንቀሳቀስ አሁን ባለፈው ጊዜ ሲጀመር መአት ተማሪ ተሰብስቧል። የታየው ውጭ ነው መኮንኑ አዳራሽ ፊትለፊት ነው። እስከዛ ማታ ድረስ መአት ህዝብ ተሰብስቧል። ቀረብሻል። ሁሉም ደስ ብሎት ጥፍሮ ደንሶ ወደ ዶርም የገባ እንዲህ አይነት ነገር ቢቀጥል ዩኒቨርሲቲዎች ብቻ ሳይሆን በየቦታው አስፈላጊ ነገሮች ናቸው። የባህል ማዕከሉ ዲሬክተር ተስፋ ይሸቱን በቀጣይ የማዕከሉን ስምና ዝና ከመመለስ ባለፈ የሁሉም የመንግስት ዩኒቨርሲቲዎች የባህል ማዕከላት የተጣመሩበት አውደ ትሪት ወይም ፌስቲቫል ለመጀመሪያ ጊዜ ለማካሄድ ስለመታሰቡም ጠቁመዋል። ኢትዮጵያ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ከአርባ አምስቱ የሆኑ ሀምሳ ዩኒቨርሲቲዎች ባህል ማዕከላት አላቸው። ለምሳሌ አምቦ አለው፣ ባህር ዳር አለው፣ ደብረ ማርቆስ አለው፣ ጅማ አለው፣ ብዙዎቹ አላቸው። ግን እስካሁን ኮኔክትድ አልነበሩም አብረን መክረን አናቅም። በጣም በሚያሳዝነው ሁኔታ በየዩኒቨርሲቲው ባህል ማዕከል ያለበት ሀገር ችግር የሚነሳው ችግር የሚቀሰቀሰው ዩኒቨርሲቲ ውስጥ ነው። ስለዚህ ሰው የኛ ድርሻ ምን መሆን አለበት የሚል ሀሳብ ያዝንና በጥር ወር አጋማሹ አካባቢ ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ የመንግስት ዩኒቨርሲቲዎች ባህል ማዕከላት ጥምረትን እናቋቁማለን። የመጀመሪያውን ፌስቲቫል ኦን እናደርጋለን። ከዛ የሚቀጥለው ጅማ ይወስዷል። ከዛ የሚቀጥለው ባህር ዳር፣ ከዛ ባሌ፣ ከዛ መቀሌ፣ ከዛ እያለ እንዲቀጥል። ይሄን ያደረግንበት ዋና አላማ ምንድን ነው? የኢትዮጵያ አርት ዲሴንትራላይዝድ አይደለም። በቃ ደራሲው፣ ፀሐፊው፣ ሙዚቀኛው፣ ሳሊው፣ ቀራጪው በሙሉ አዲስ አበባ ነው ያለው። አንድ አይነት አውትሉክ በአርት ውስጥ ደግሞ አፕሬት አይደረግም። ሶ ከተለያየ ዩኒቨርሲቲዎች የሚመጡ የባህል ማዕከል ባለሙያዎች የተለያየ አውትሉክ ይዘው ነው የሚመጡ ስለ ሀገራቸው ለምሳሌ አንድ በጋምቤላ ዩኒቨርሲቲ ውስጥ ያለ አንድ ባህል ማዕከል ደራሲ ብለው ተዋናይ ብለው ምንድነው የሚያስበው እንዴት ነው ከሌሎቹ ጋራ ኮኔክት የሚያደርገው? ይህ ሲሆን ነው ባይ ዘ ወይ በጣም ዳይቨርሲቲ የሚታይበት የኢትዮጵያ ኪነ ጥበብ ማፍራት የሚቻለው እና ይሄ በጣም ትልቅ እና ተደርጎ የማይታወቅ ፕሮግራም ነው፣ ብዙ አላማ ይዞ ያለው ነው። ምናልባት ከጊዜ አንጻር በጥር አካባቢ ጠብቁ ለማለት ያለው። በጥረት ያካበተውን ስምና ዝና አድሶ በቦታው ለመገኘት የተነሳሳው አንጋፋው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ከወዲሁ የዩኒቨርሲቲው ማህበረሰብ የሚታደምባቸውን የጥበብ ምሽቶች እንደቀደመው ሊያካሂድ እነው ጀምሯል። አሁን በብዙ መልኩ ከትላንት በተለወጠው ዘመነኛ ጊዜ ማዕከሉ ልክ እንደ ቀድሞ ፈለገ ጥበብ ሆኖ የጥበብና የጥበበኞች መፍሰሻነቱን ለማስመለስ ይችል እንደሆነ መጻኤ ጊዜያትን መጠበቅ የሚያሻው ጥያቄ ነው። የአሜሪካ ድምፅ አስማሟዬ ነው፣ ዋሽንግተን ዲሲ።